ጥያቄ 20። ፍቃድ የመጠየቅ ስነ ሥርዓትን ወይም አደብ ጥቀስ። መልስ። አንደኛ ወደ ቦታው ከመግባቴ በፊት ፈቃድ እጠይቃለሁ። ሁለተኛ ፍቃድ የምጠይቀው ሦስት ጊዜ ሲሆን ከዚያ በላይ ከቆየብኝ ትቼ እሄዳለሁ። ሦስተኛ በር ሳንኳኳ በቀስታ ነው። አንኳኩቼ ስቆምም በበሩ ፊት ለፊት ሳይሆን ወደ ቀኝ ወይም ወደ ግራ ዞር ብዬ ነው የምቆመው። አራተኛ ወደ አባቴ ወይም ወደ እናቴ አሊያም ወደ ማንኛውም ሰው ክፍል ውስጥ ፍቃዳቸውን ሳልጠይቅ አልገባም። በተለይም ጊዜው ጎህ ከመቅደዱ በፊት፣ እኩለ ቀን ላይ ከዝሁር ሰላት በፊት አረፍ በሚሉበት ሰዓትና፣ ከዒሻ ሰላት በኋላ ከሆነ ፍቃዳቸውን ሳልጠይቅ አልገባም። አምስተኛ ሰው መኖሪያው አድርጎ ያልያዛቸው ቦታዎች ለምሳሌ ሆስፒታል፣ ወይም ሱቅ ከሆነ ግን ፍቃድ ሳልጠይቅም መግባት እችላለሁ።